የደቡብ ሱዳን መንግስት ለረጅም ጊዜ ሲጠበቅ የቆየውን የአማጽያኑን ቀዳሚ ቡድን የመጀመሪያ አባላትን ለመቀበል እየተዘጋጀ መሆኑ አስታወቀ። የአሜሪካ ድምፅ ሬዲዮ ዘጋቢ ጄምስ ባቲ ያጠናቀረውን ዘገባ ቆንጅታየ ታቀርበዋለች። የቀድሞ ምክትል ፕሬዚደንት ሪያክ ማቻር ታማኞቹ አማጽያን እንዳሉት በዋናው ተደራዳሪ በታባን ዴንጋ የሚመራው ቀዳሚ ቡድን ፓካግ ከሚባለው አካባቢ ተነስቶ በኢትዮጵያ ጋምቤላ በኩል ያደርግና ጁባ ይገባል። መንግስታችን አማጽያኑን የሚቀበል ከፍተኛ ባለስልጣናት ያሉበት ኮሚቴ አቋቁመዋል ሲሉ የደቡብ ሱዳን የማስታወቂያ ሚኒስትር ማይክል ማኩዌ ገልጸዋል። የአማጽያኑ ወደ ጁባ ጉዞ በከፊልም በሎጂስቲክስ ችግር ምክንያት እጅጉን ችግር ገጥሞት ነው የቆየው። የአማጽያኑ ቀዳሚ ቡድን ከመንግስቱ ወገን አቻዎቹ ጋር ሆኖ የሰላም ውሉ አተገባበር ላይ በጋራ እንዲሰራ ነው የሚጠበቅበት። የማስታወቂያ ሚኒስትሩ ማኮይ፣ የአማጽያኑ ቀዳሚ ቡድን በመምጣቱ መንግስታችን ደስ ብሎታል ብለዋል። የደቡብ ሱዳን መንግስት በደስታ ይቀበላቸዋል። ምክንያቱም ስምምነቱም በተግባር የመተርጎም እንቅስቃሴውን ለመጀመር ያስችለናልና፣ ሂደቱ ከተያዘለት የጊዜ ሰሌዳ በጣም ዘግቷል። ስለዚህ ቀዳሚው ቡድን መምጣቱ ስራውን ለመጀመር ይቻላል። እነሱ በሌሉበት ሌሎቹ ወገኖች ስራቸውን ሊቀጥሉ አይቻላቸውም። በሰላም ስምምነቱ የተመሰረቱት ተቋማት ሙሉ በሙሉ አሁን የቡድኑን መምጣት ተከትሎ ስራቸውን ለማከናወን ይችላሉ ብለዋል የማስታወቂያ ሚኒስትሩ።